በኢትዮጵያ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ ፈላጊዎች ቁጥር ወደ ስምንት ነጥብ ሁለት ሚሊዮን እንደደረሰ መንግስትና አጋር ለጋሾች በአንድነት ይፋ አድርገዋል። አሁን የሚያስፈልገው እርዳታ አምስት መቶ ዘጠና ስድስት ነጥብ አራት ሚሊዮን ዶላር መድረሱ ታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩ ልኳል። የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳና በኢትዮጵያ የሰብአዊ ጉዳዮች ጊዜያዊ አስተባባሪና የዓለም ምግብ ፕሮግራም ኢትዮጵያ ሀገራዊ ዳይሬክተር ሚስተር ጆን አይሊፍ በጋራ የፈረሙበትና የየመስሪያ ቤታቸው ማህተም ያረፈበት መግለጫ እንደሚለው ኤልኒኞ በተባለው የአየር ንብረት ሁኔታ የተፈጠረው አደጋ ያስከትለው አስቸኳይ እርዳታ ፍላጎት ከሀገር ውስጥ የሚሰጠውን ምላሽ ዋጋ በእጅጉ እንዲያሻቅም ማድረጉን የኢትዮጵያ መንግስት ተረድቶታል። መንግስት እስካሁን ድረስ አራት ቢሊዮን የኢትዮጵያ በር ወይንም 192 ሚሊዮን የአሜሪካ ዶላር መድቦ ምግብና ምግብ ነክ ያልሆኑ አስቸኳይ እርዳታዎችን እያዳረሰ እንደሆነም ያስረዳል። መንግስት በዚህ በፍጥነት እያደገ በሚሄደው የእርዳታ ፍላጎት ምላሽ ዓለም አቀፍ ወለጋሽ ማህበረሰብ እንዲሳተፍም ጥሪ አቅርቧል። ለዚህም ከዓለም አቀፉ ማህበረሰብ የሚጠበቀው በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር መድረሱም ታውቋል። የኢትዮጵያ መንግሥት ትናንት ከመንግስታቱ ድርጅት የተለያዩ አካላት መንግሥታዊ ካልሆኑ ድርጅቶችና ከለጋሽ ተወካዮች ጋር ባደረገው ስብሰባ በይፋ እንደገለጸውም በአሁኑ ጊዜ አስቸኳይ እርዳታ የሚሹ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። በጥቂት ወራት ውስጥ ከ2.9 ሚሊዮን ወደ 4.5 ከዚያም ወደ ሰባት ነጥብ አምስት እና አሁን ወዳለበት ስምንት ነጥብ ሁለት ሚሊዮን ማሻቀቡ የተፈጠረውን አስኪ ሁኔታ እንደሚያመለክት እነዚሁ አካላት ያወጧቸው ልዩ ልዩ መረጃዎች ያስረዳሉ። ከተለያዩ ለጋሽ ድርጅቶችና አካላት ጋር በተደረገው በዚህ ስብሰባ ላይ የብሔራዊው አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ የኤልኒኞ ክስተት በሀገሪቱ የምግብ ዋስትና ላይ የደቀነው ተግዳሮት ከባድ ነው። ይሁንና መንግስትና የክልል መንግስታት ከአጋር ዓለም አቀፍ ለጋሹ ጋር በመተባበር የሕዝቡን ፍላጎት ለማሟላት ተዘጋጅተዋል ማለታቸውን የተሰራጩ ማስረጃዎች ያረጋግጣሉ። መንግስት በሚያስፈልገው መጠን ሁሉ የተለያዩ ሀብቶችን በጥቅም ላይ በማዋል የኢትዮጵያን ሕዝብ ፍላጎት ማሟላቱን ይቀጥላል ሲሉም አቶ ምትኩ ካሳ አክለዋል። ሚስትር ጆን አይሊፍ በበኩላቸውም ከፊታችን የተጋረጠው ፈተና በእጅጉ አሳሳቢ ነው፣ እናም አሁንና እስከሚቀጥለው ዓመት በኢልኞው ምክንያት የሚመጣውን አፍራሽ ተጽዕኖ ሁሉ ለመመከት መንግስት የሚያደርገው ጥረት ፍሬያማ እንዲሆንና የሚፈራው እውን እንዳይሆን የመላውን ዓለም አቀፍ እገዛ ይጠይቃል ብለዋል። በተከሰተው ድርቅ የተጎዱ የሀገሪቱ ክፍሎች ደቡባዊው ትግራይ፣ ምስራቅ አማራ፣ አፋርና የሶማሌ ክልል ሲቲ ዞን፣ በምስራቃዊ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በኦሮሚያ ምስራቅና ምዕራብ ሐረርጌ፣ ምዕራብ አርሲና የታችኛው ባሌ ዞኖችን ያጠቃልላል። የውሃና የግጦሽ እጦትና እጥረት የእንስሳት ተዋጽኦ ውጤቶችን ከመቀነሱ ባሻገር በአርብቶ አደሩ አካባቢ የእንስሳት ሞትንም አስከትሏል። በአሁኑ ጊዜ በዓለም አቀፍ ደረጃ የእርዳታ ጥያቄ መበራከቱ የዓለም አቀፍ ለጋሾችን ቀልብ ለመሳብ አስቸጋሪ እንዳደረገው የተለያዩ አካላት ባወጧቸው መረጃዎች ጠቁመዋል።